ዳደጌፈቶተ ኬንያ ከኑማን ቆጵያራ ጡሙራ ገመ ኬንያን ነጋት ቡላ የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ቀንድ አገልግሎት በየቀኑ ከሚሽቶት ሰዓት እስከ አራት ሰዓት በአስራ ዘጠኝ ሃያ ሁለት እና ሃያ አምስት ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ሊቢያ ውስጥ የሚገኙ 190 ኢትዮጵያውያን ወደ አገራቸው ለመመለስ ፈቅደው መመዝገባቸውን መንግሥት ገለጠ። 190 የሚሆኑ ኢትዮጵያውያን ተመዝግበዋል፣ በትሪፖሊ 158፣ በቤንጋዚ ደግሞ 35። በግብፅ የኢትዮጵያ አምባሳደር መሐመድ ድሪር ናቸው። ዝርዝሩን በዕለቱ አብይ ርዕሳችን እናሰማለን። በዚሁ አብይ ጉዳይ ዙሪያ ከአርብ ጀምሮ የሃይማኖት ተቋማትና የኪነ ጥበብ ሙያተኞች ያካሄዷቸው ፕሮግራሞችም አሉ። ዝርዝሩ በሁለተኛው አጋማሽ ሰፋ ብሎ ይቀርባል። ሳምንታዊው ስፖርትና አፍሪቃ ነክ ርዕሶች የዛሬ መደበኛ ቅንብሮች ናቸው። እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁ አሉላ ከበደና እኔም አዲሱ አበበ ነኝ። ፕሮዲሰሩ ቴሌ ላይምቤግ። ዛሬ ሰኞ ሚያዝያ 19 2007 ዓ ም ነው። አሁን ዜናውን እናስቀድማለን። በኔፓል የአየር ክልሉና በካትማንዱ አውሮፕላን ማረፊያ በትራፊክ ብዛት ከፍተኛ ክፉኛ በመጨናነቁ ምክንያት ለሕይወት እጅግ አስፈላጊ የሆኑ ቁሳቁሶችን ለማድረስ አልተቻለም ተባለ። በቅዳሜው ኃይለኛ ርዕደ መሬት ለተጎዳችውና የባህር በር ለሌላት አገር እርዳታ የሚሰጡ ጓዶችም በጊዜው እንዳይደርሱ ምክንያት ሆኗል ተብሏል። ባልደረባችን ስቲቭ ሄርማን በታይ አየር መንገድ የበረራ ቁጥር 319 ህንድን በማቋረጥ ላይ እያለ ተከታዩን አጠር ያለ ዘገባ ደርሰውናል። ሰለሞን ክፍሌ ያቀርበዋል። በህይወት የተረፉትን ፈልጎ ለማትረፍና በየፍርስራሹ ስር አስከሬኖች ለማውጣት ከጃፓን የተላከው ሰባ አባላት ያሉት ቡድን ካትማንዱ ለመድረስ ተስፋ አድርጎ የነበረው ዛሬ እኩለ ቀላይ ነው። ነገር ግን ከባንኮክ ወደ ኔፖል ከበርካታ የተለያዩ ሀገሮች የሄዱትን የረዴት ሠራተኞችና ጋዜጠኞችን ያሳፈረው የታየ አየር መንገድ አውሮፕላን ካትማንዱ መድረስ ሳይችል ቀርቷል። አውሮፕላኑ የዋና ከተማዋን ካትማንዱን ደቡባዊ አየር ለብዙ ጊዜ ከዞረ በኋላ የአየር መቆጣጠሪያው ሰራተኞች ማረፊያ ቦታ እንደሌለው ነግረውት መመለስ ተገዷል። በውስጡ የቀረው ነዳጅ ሊያልቅ እንደሚችል ስጋት ያደረበት አብራሪም አቅጣጫውን ወደ ካልካታ ሕንድ አድርጎ በዚያ ሊሞላ ችሏል። የበረራ ቁጥሩ 319 የሆነው የታይ አየር መንገድ አውሮፕላን ሰሜን ህንድን እንደገና ለበርካታ ጊዜ ከዞረ በኋላ ከአየር ተቆጣጣሪ ሠራተኞች ጋር በመመካከር ለሁለተኛ ጊዜ ካልካታ አርፏል። በመሆኑም ያሳፈራቸው 292 መንገደኞች ሌሊቱን በዚያች ከተማ ያሳልፋሉ ማለት ነው። የአውሮፕላኑ አብራሪዎች አሁንም ተስፋ የሚያደርጉት ጃፓናውያኑን የእርዳታ ሰጪ ሠራተኞች በነገ ዕለት ኔፓል ለማድረስ ነው። ምንም ማረጋገጫ እንደሌላቸው ግን ያስረዳሉ። በዛሬው ዕለት ኔፓል ማረፍ ሳይችል ቀርቶ የተመለሰው የታይ አየር መንገድ አውሮፕላን ብቻ አይደለም። ለመሬት መንቀጥቀጡ አደጋ ሰለባዎች እጅግ አስፈላጊ ናቸው የተባሉ ቁሳቁሶችን የጫነ የህንድ አየር ኃይል ካርጎ አውሮፕላኑም መመለስ ተገዷል። የካትማንዱ አውሮፕላን ማረፊያ መጨናነቅ ሲያባራ ጭነቱን እንደገና እንደሚልክ የህንድ መከላከያ ሚኒስቴር ባለሥልጣን ቃል ገብተዋል። የኢራንን የኒኩሌር ቅመማ ፕሮግራም ሂደት ለማቀብ በቅርቡ ከቴህራን ጋር የተደረሰውን የመግባቢያ ስምምነት አመርቂ ነው ስትል ዩናይትድ ስቴትስ በስምምነቱ የታቀፉትን ጭብጦች ይዘት ተከላለች። የፕሬዚዳንት ኦባማ አስተዳደር ዋሽንግተን ከዚህ ቀደም ከየትኛውም አገር ጋር በተደራደረችባቸው ውሎች ሁሉ ታይቶ የማያውቅ ያለውን ይህን ስምምነት መጠነ ሰፊ የክትትል ቅኝቶች ያካተተ ነው ብሏል። የዩናይትድ ስቴትስ የፖለቲካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ዌንዲ ሸማን በዛሬ ዕለት ለዩናይትድ ስቴትሱ የአይሁዳውያን ማህበረሰብ ፍትህ ተሟጋች ቡድን ባሰሙት ንግግር ስምምነቱ ቴህራንን የኒውክሌር ጦር መሣሪያ ልትሰራ የምትችልበትን ጊዜ በማራዘም ለእስራኤል ደህንነት አዲስ ጥበቃ ያጎናጽፋል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በበኩላቸው ዩናይትድ ስቴትስና አምስቱ ሀያላን መንግስታት ከኢራን ጋር የተደራደሩበትን ስምምነት የአይሁዳዊነቱን አገር ህልውና አደጋ ላይ ይጥላል ሲሉ ቴህራንን የኦቶሚክ ጦር መሳሪያ ከመስራት አያስቆምም ሲሉም አጥብቀው ተቃውመዋል። ይህን መሰል ስምምነት በሌለበት ኢራን አሁን ባለው ሂደት የኒኩሌር ጦር መሳሪያ ለመስራት የሚያስችላትን በቂ ንጥረ ነገር ለመቀመም የሚያስፈልጋት ጊዜ ሁለት አሊያም ሶስት ወራት ብቻ ይሆን ነበር ያሉት ሚስ ሸርማን በበኩላቸው በዚህ ውል መሠረት፣ ግን ከአንድ ዓመት ከጥቂት እስከ አስር ዓመት አሁን ያለውን ስድስት እጅ እጥፍ የሚበልጥ ጊዜ ይወስዳል ሲሉ የፕሬዚዳንት ኦባማን አስተዳደር እምነት አንጸባርቀዋል። ረዳት ውጭ ጉዳይ ሚኒስትር ሸርማን አክለውም የተደረሰውን ውል ዳር ያለማድረስ አሁን ያለው አጭር ጊዜ ያጸናል እናም የመከላከያ የመካከለኛውን ምስራቅ ውጥረት ያባብሰዋል ብለዋል። ተደራዳሪዎቹ የመጨረሻውን የስምምነቱን ዝርዝሮች በፊታችን ሰኔ ወር ለማጠናቀቅ በመስራት ላይ መሆናቸው ይታወቃል። የዩናይትድ ስቴትሷ ቦልቲሞር ከተማ በፖሊስ ቁጥጥር ስር እንዳለ በደረሰበት ጉዳት ህይወቱ ያለፈውን ሀያ አምስት አመቱ ወጣት ጸሎተ ፍትሀት ዛሬ ሰኞ ጠዋት በርካታ ህዝብ በተገኘበት ተከናውኗል። የጥቁር አሜሪካዊው ፍሬዲ ግሬ ሞት በአገሪቱ አናሳ ቁጥር ባላቸው ጥቁሮችና በፖሊሶች ግንኙነት ጉዳይ ሲነሱ የቆዩትን ጥያቄዎች፣ የተቃውሞ ሰልፎች እንደገና ቀስቅሰዋል። በጸሎተ ፍትሀቱ ላይ የካቢኔ ሚኒስትር ብሮዴሪክ ጆንሰን የፕሬዚዳንት ኦባማን አስተዳደር ወክለው እንደሚገኙ የዋይት ሀውስ ባለስልጣናት ገልጠዋል። ሚኒስትር ጆንሰን በጥቁር አሜሪካውያን የወጣቶች ስራ ዕድል ማግኘት ረገድ ላሉት ክፍተቶች መፍትሄ ለመፈለግ ከአንድ ዓመት በፊት የወጣው የፕሬዝዳንቱ መርሃ ግብር መሪ ናቸው። ፍሬዲ ግሬይ ከሁለት ሳምንታት በፊት በፖሊሶች ቁጥጥር ስር ሳለ ከባድ የህብለሰረሰር ጉዳት ደርሶበት ከአንድ ሳምንት በፊት ህይወቱ ያለፈ ሲሆን ትናንት እሁድ ቤተሰብ፣ ጓደኞቹና የማህበረሰቡ አባላት አስከሬኑ ባረፈበት ቦታ አክብሮታቸውን ሲገልጡ ውለዋል። ጉዳቱ እንዴት ሊደርስበት እንደቻለ አሁንም በግልጽ አልታወቀም። ባለስልጣናት በፖሊስ መኪና ሲወሰድ በትክክል በመቀመጫ ቀበቶ አልታሰርም ነበር ይላሉ። ጉዳዩ በህግ እንዲታይ በመጠየቅ በየቀኑ በአመዛኙ ሰላማዊ የሆነ ተቃውሞ ሰልፍ ሲካሄድ ቆይቷል። ዛሬም በቦልቲሞር ከተማ ምክር ቤት ፊት ለፊት አዲስ ሰልፍ ለማካሄድ እቅድ መኖሩ ታውቋል። አድማጮች፣ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሱዳኑ ፕሬዝዳንት ኦማር አልበሽር ተቃዋሚ ቡድኖች ራሳቸውን ባገለሉበት ብሔራዊ ምርጫ የመራጩን ህዝብ 94 በመቶ ድምፅ ለማግኘት ለሌላ ተጨማሪ ዙር አገሪቱን ለማስተዳደር ተመርጠዋል። እንደ አውሮፓውያን ዘመን አቆጣጠር ከ1989 አንስቶ ላለፉት 26 ዓመታት ያችን አገር የመሩትን የሚስተር በሽርን የስልጣን ዘመን እንደሚያራዝም የተጠበቀውንና በያዝነው ወር መጀመሪያ ደግሞ ለአራት ቀናት የተካሄደው ምርጫ ውጤት ዛሬ ነው የምርጫ ባለሥልጣናቱ ይፋ ያደረጉት። ድምፁን ለመስጠት የወጣው ህዝብ ቁጥር አጠቃላይ መምረጥ ከሚችለው 46 ከመቶ መሆኑን የሱዳን ብሔራዊ የምርጫ ኮሚሽን አመልክቷል። የአውሮፓ ህብረት፣ ዩናይትድ ስቴትስ፣ ብሪታንያና ኖርዌይ ቃል የገባበት የብሔራዊ እርቅ ገድ ጎድሏል፣ በመሆኑም አገሪቱን ሁሉን አቀፍ የፖለቲካ ሂደት አልባ አድርጓታል ያሉትን ምርጫ ተችተዋል። በዓለሙ የወንጀል ችሎት በጦር ወንጀል ተከሰው የሚፈለጉት ሚስተር ባሽር የአገሪቱ ዋና ዋና ተቃዋሚ ቡድኖች ከምርጫው ራሳቸውን ባገለሉበት እምብዛም እውቅና የሌላቸው ጥቂት እጩዎች በቀር ያለ ሁነኛ ተቀናቃይ ነው በምርጫው የተወዳደሩት። የቶጎ ህዝብ ፕሬዚዳንት ፎሬ ናሲንግቤን ከስልጣን መንበራቸው እንዲቆዩ ያስችላቸዋል የሚል ግምት ያሳደረውን ፕሬዚዳንታዊ ምርጫ ውጤት በመጠባበቅ ላይ ይገኛል። የቅዳሜውን የቶጎ ድምፅ አሰጣጥ ሂደት ያወደሱት የተባበሩት መንግስታት ድርጅት ጸሐፊ ባንኪሙን በምርጫው ሂደት የታየው ሰላማዊ ሁኔታ ዘለቄታ እንዲጠበቅ ሲሉ ለአገሪቱ የፖለቲካ መሪዎች ጥሪ አቅርበዋል። የምዕራብ አፍሪካው በይነ መንግስታት የምጣኔ ሀብት ጥምረት ኢኮዋስ የጎላ ችግር ያለመታየቱን በትላንትናው እለት ይፋ አድርጓል። የቶጎ ገለልተኛው ብሔራዊ ምርጫ ኮሚሽን የምርጫ ሂደቱ በተጠናቀቀ ስድስት ቀናት ውስጥ ውጤቱን እንዲያስታውቅም ይጠበቃል። ቁጥሩ 3.5 ሚሊዮን ከሚሆነው ከአጠቃላዩ መምረጥ ከሚችለው የቶጎ ህዝብ ከ53 እስከ 55 ከመቶ ድምፁን መስጠቱን የምርጫ ባለስልጣናት አስታውቀዋል። ከአጠቃላዩ መምረጥ ከሚችለው የተወገው ህዝብ ሁለት ሶስተኛው እጅ ከመረጠበት እንደ አውሮፓውያን የዘመን አቆጣጠር በ2010 ዓ ምት ከተካሄደው ፕሬዚዳንታዊ ምርጫ ጋር ሲነጻጸር የአሁኑ ሀዝ በእጅጉ ያነሰ ነውም ተብሏል። ሎሬንታ ሊንችን አዲሲቱ የዩናይት ስቴትስ ጠቅላይ አቃቢ ህግ ሆነው ቃለ መሐላ ዛሬ ፈጸሙ። በፍትህ ሚኒስቴር ቅጥር ግቢ ውስጥ በተካሄደው የዩናይት ስቴትሱ ምክትል ፕሬዚዳንት ጆ ባይደን የመሩት የዛሬው ስነ ስርዓት ሊንችን ከፍተኛዋ የአገሪቱ ህግ አስፈጻሚ ባለስልጣን ያደርጋቸዋል። በዩናይት ስቴትስ ምክር ቤት የሪፐብሊካን ፓርቲ አባላት በኢሚግሬሽን ጉዳይ ፕሬዚዳንት ኦባማ ባሳለፉት ውሳኔ ላይ ባላቸው ልዩነት የተነሳ ስድስት ወራት የወሰደውን የተራዘመ የሹመት ማጽደቅ ሂደት ለመጠቆም ባይደን ሴት ልጅ ለኃላፊነቱ የምትበቃበት ቃለ መሐላ የምትፈጽምበትም ጊዜዋ ነው ሲሉ ተናግረዋል። ምክር ቤቱ ሊንችን የመጀመሪያዋ አፍሪካዊት አሜሪካዊት የዩናይት ስቴትስ ጠቅላይ ህግ ጠቅላይ አቃቢ ህግ የሚያደርገውን ሹመት ባለፈው ሳምንት አጽድቋል። አድማጮች፣ የሰዓቱ ዋና ዋና ዜናዎች እነኝሁ ነበሩ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁን የአዲሱ አበበና አሉላ ከበደንን በትሪፖሊው አረመንያዊ የአይሲል ግድያ የዋሽንግተን ዲሲ ኢትዮጵያውያን ሀዘናቸውን እየገለጡ ነው። የሰማችሁት ይህ በሀዘን የተደባለቀ በእንባ የተደባለቀ እንባ የጀመረው ባለፈው አርብ በዲሲዋ ርዕሰ አድባራት ደብረ ሰላም ቅዱስ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ከዚያ ያገኘነው ድምፅ ነው። ዝርዝሩ በሁለተኛው አጋማሽ የሌሎቹንም አካቶ ሰፋ አድርጎ ይቀርባል። አሁን የዕለቱ አብይ ርዕስ እስከ አሁን አንድ መቶ ዘጠና የሚሆኑ ኢትዮጵያውያን ከሊቢያ ወደ አገራቸው በፈቃዳቸው ለመመለስ መዝገባቸውን መንግስት አስታውቋል። በቤንጋዚ በስር ላይ የሚገኙትን ለማስፈታትና ወደ አገር ለመመለስም አካባቢውን ከሚቆጣጠረው መንግስት ጋር እየተነጋገርን ነው ሲል በካይሮ ባለሙሉ ስልጣን አምባሳደር ሞሐመድ ድሪር ተናግረዋል። የምዝገባው ሂደት የትኞቹን የሊቢያ አካባቢዎችና በዚያ ከሚኖሩ ኢትዮጵያውያን ምን ያህሉን እንዳካተተ ግን የተገለጸ ነገር የለም። እስክንድር ፍሬው ተከታዩን አድርሶናል። ዜጎች በፈቃደኝነት እየተመዘገቡ መሆኑ የተገለጸው በሊቢያ የሚኖሩ ኢትዮጵያውያን በአሸባሪው አይሲስ ድርጊት ድንጋጤና ሀዘን ውስጥ በወደቁበት ወቅት ነው። የአሜሪካ ድምፅ ሬዲዮ ያነጋገራቸው አንዳንድ ኢትዮጵያውያን ያሉበት ሁኔታ አስቸጋሪ፣ ኑሯቸውም የስጋት መሆኑን ገልጸዋል። መመለስ እንደሚፈልጉም ተናግረዋል። በካይሮ የኢትዮጵያ ባለሙሉ ስልጣን አምባሳደር መሀሙድ ድሪር ፈቃደኛ የሆኑትን ለመመለስ ምዝገባ እየተካሄደ መሆኑን ገልጸዋል። አምባሳደሩ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ እስካሁን የተመዘገቡትን ዜጎች ቁጥርም ለመጀመሪያ ጊዜ ይፋ አድርገዋል። አሁን እየተያያዝን ያለነው በራሳቸው ፍቃድ ወዳ ሀገር ቤት ለመመለስ የሚፈልጉትን የማስመዝገብ ሂደት ነበረ። በዚህ ሂደት ውስጥ እንግዲህ ቁጥሩ በየጊዜው ሊጨምር ስለሚችል እስካሁን ባለን የምዝገባ ሰነድ ላይ አንድ መቶ ዘጠና የሚሆኑ ኢትዮጵያውያን ተመዝግበዋል። በትሪፖሊ መቶ ሀምሳ ስምንት በቤንጋዚ ደግሞ ሰላሳ አምስት በተለይ እዚያው ሊቢያ ቤንጋዚ ውስጥ የታሰሩትን ኢትዮጵያውያን ለማስፈታት ጥረት እየተደረገ መሆኑን አምባሳደሩ ጠቁመዋል ከዚህ በተጨማሪ ወይሲያ በሚባል እስር ቤት ውስጥ ሰላሳ ሰባት እስከ አርባ የሚሆኑ እስረኞች እንዳሉ በኒጋዚ አካባቢ ማለት ነው የነሱንም ሁኔታ ከሚመለከታቸው አካባቢውን ከሚቆጣጠረው መንግስት ጋር እየተነጋገርን ነው። ተለቀው ወደ አገር ቤት እንዲሄዱ ዜጎቹን የመመለስ ጥረቱን ለማሳካት የኢትዮጵያ መንግስት ከወዳጆቹ ጋር እየሰራ መሆኑንም አምባሳደር መሀሙድ አስታውቀዋል። ዋናው እንግዲህ ወዳጆች ጋር እየሰራን ነው። ውጭ ጉዳይ ሚኒስቴር በዚህ ጉዳይ የኢትዮጵያ ኤምባሲ በካይሮና በሱዳን ያለውን የኢትዮጵያ ኤምባሲ እያስተባበረ ይገኛል። ከዓለም አቀፉ የጉዞ ድርጅት ማለት አይኦኤም ጋር እየተነጋገርን እንገኛለን። በአጠቃላይ በራሳቸው ፍላጎት ወደ አገር ቤት ለመመለስ የሚሹትን ኢትዮጵያውያን በሙሉ ከአካባቢው ወደ አገር ቤት እንዲገቡ ለማድረግ ነው ጥረታችን። የመጀመሪያዎቹ የሊቢያ ተመላሾች መቼ ወደ ኢትዮጵያ እንደሚመጡ አምባሳደሩ ያሉት ነገር የለም። የምዝገባው መረጃ በሊቢያ ላሉ ኢትዮጵያውያን ሁሉ ስለመድረሱ፣ በሂደቱም ያጋጠሙ ችግሮች ስለመኖራቸውም አምባሳደሩ የጠቀሱት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ። አድማጮች፣ እኛም ከዚህ ወደ ሊቢያ ትሪፖሊ ና የተለያዩ ከተሞች በስልክ ደውለን ማምሻው ላይ ያገኘ ናቸው አለ አዲሱ ነበር ከያነጋገርካቸው ወደዛው ቀጥለ። ሰላም የት ነው ያለኸው ወንድሜ? እኔ ያለሁት አሁን ትሪፖሊ ሊቢያ፣ ትሪፖሊ ዋና ከተማ ውስጥ ነው ያለሁት። ቀደም ሲል እንዳደመጥከው ምናልባት ሰምተን ከሆነ ካይሮ የሚገኘው የኢትዮጵያ ኤምባሲ ኃላፊ መቶ ዘጠና ሰዎች ተመዝግበዋል፣ ወደ ሀገራቸው ለመመለስ ፈቃደኛ ሆነዋል ብለዋል። ና ስለዚህ ፎርም ጉዳይ የምታውቀው ነገር አለ? አዎ ፎርሙ፣ አሁን እጃችን ላይ ያለ ፎርሙ ተሰጥቶልኛል። ሁሉም እየታደለ ኮ ነው። ፎርሙ እስቲ አንብብልኝ፣ ምን ይላል ፎርሙ? ከሊቢያ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ኢትዮጵያውያን ስም ዝርዝራችሁ ከነአያት ይላል። ከነአያት፣ እሺ፣ ዜግነት፣ ዜግነት፣ የመኖሪያ ከተማ፣ የሚኖሩበት ስልክ ቁጥር ይላል። ጥሩ። እንግዲህ ዝርዝሩ ምንም አደረግልን። ግን ፎርሙ እጅህ ላይ አለ። ታዲያ ሞልተህ ሞልተህ ሰጠህ መሄድ ትፈልጋለህ አንተ? አይደለም ኦ መመለስ አትፈልግም? አልፈልግም። አንተ ጋር ስንት ሰዎች አሉ ኢትዮጵያውያን? እኔ ጋር ያሉት ወደ አስራ ሁለት ምናምን ይሆናሉ። ይመለሳሉ እነሱ? መመለስ ፍቅር ያለ ሰዎች የሉም እስካሁን። ኦ መመለስ የሚፈልግ የለም? የለም። ፎርሙ ታዲያ እንዴት አገኛችሁ? እንዴት ሰጧችሁ ካልፈለጋችሁ ፎርሙ? ባየ ከተማ ኢትዮጵያውን የሚኖሩበት አካባቢ ሄዱ እየታደሉ ናቸው። አሃ ከዛ ነው ያገኘኸው አንተ? አዎ ምናልባት ወደ ኢትዮጵያ መመለስ የማትፈልግበትን ምክንያት ልትነግረኝ ፈቃደኛ ነህ ሰው አንዲ በብዙ ችግር ነው ከሀገር የሚወጣ በደህንነት የሚወጣ ሰው አለ በፖለቲካ ጉዳይ የሚወጣ ሰዎች አሉ በተለያዩ ነገሮች ማለት ነው ምናልባት ስለአንተ ልትነግረኝ ፈቃደኛ ነህ እንዴት ነው የወጣኸው ከኢትዮጵያ መቼ ነው የወጣኸው ምናልባት ከፖለቲካ ጋር የተያያዘ ይሆን ወይስ ደግሞ በኢኮኖሚ ጉዳይ ይሆን በእኔ በፖለቲካ ላይ የተያዘ ነው እንጂ በኢኮኖሚ ጉዳይ ምንም ችግር የለኝም። ሌሎቹ ባልደረቦች መመለስ አይፈልጉም ያልከኝ ሁሉም የፖለቲካ ስደተኞች ናቸው? ሁሉም የፖለቲካ ስደተኞች ለማለት አይቻልም። እሺ፣ ቦካ ሰንበታ አመሰግናለሁ። እግዚአብሔር ይቅናችሁ እንግዲህ። አሜን። እንዴት ናችሁ? አሁን እንግዲህ ትናንትም አልተገናኘን ቅዳሜም ባጭሩ ነው ያወራሁ። ለውጥ የለም ብለኛል። ዛሬ ሰኞ ነው። ምንድን ነው ያለው አዲስ ነገር በአንተ በኩል የምትነግረኝ? ያው አዲስ ያለው ምን ይሄ ነው ብዬልችልም። ሁሉም ያው እዛው ቤት ውስጥ ናችሁ? እዛው ቤት ነው ሁሉም በየ በየ ቤቱ እኮ ነው ታፍነው። ሌሎቹ ደግሞ በየ ሌልትን መግዝ መጋዜን የሚባል አለ እዛ እዛ ታፍነው ነው ያሉት። እንደ ሬዲዮ እንደሚሰማው ማለት ነው። ግን አሁን ቀደም ሲል ባስተላለፍኑ ዘገባ ከአዲስ አበባ ሪፖርተራችን ዘግቦልናል ግብጽ ያሉት የኢትዮጵያው አምባሳደር ወደ መቶ ዘጠና ያህል ኢትዮጵያውያን በፈቃዳቸው ተመዝግበዋል ወደ ሀገራቸው ለመመለስ ብለዋል። እና ይሄ ስለዚህ ምዝገባ የምታውቁት ነገር አለ እናንተ? እኔ በበኩሌ የማያውቀው ነገር የለም ምንም አልደረሳችሁ ጥሪው። እኔ በበኩሌ እንዴት ያው ኢንፎርሜሽን እኮ ለማግኘት አትችልም። በየቦታ በየቦታ ታፍነው ሳለ ማለት ነው ኢንፎርሜሽን እንዴት አድርገህ ነው የምትከታተለው? ግብጽ ያለው የኢትዮጵያ ኤምባሲ ሰዎች ወይም አምባሳደሩ እናንተን ለማግኘት ቢፈልጉ አይችሉም ወይስ ይችላሉ? እኛን ከፈለጉ ሊያገኙ ይችላሉ። ያላችሁበት ቦታ ካልታወቀ ወይም ሰው ካላወቀ እና ካልነገራቸው ተመዝገቡ ለማለትም ጥያቄ ለማቅረብም ፎርሙም ለመላክም አይችሉም ይሆናልና እንዲህ እንዲህ ቢያደረጉ መንገድ አላቸው። የሚፈልግ ይሄዳል፣ የማይፈልግ አይሄድም ልትሉ ትችላላችሁ። ግን እንዴት ይድረሷችሁ? እኔ ያው የሚሄዱ ሉ ማለት ነው። ልጆች አሁን የሰው ሂዳ ይዘው ከኢትዮጵያ ይወጡዋሉ። ሂዳ ያለባቸው በብድር የመጡዋሉ። ከዚህ ደግሞ ከቤተሰብ ብዙ ብር ያሳወለዋሉ። የሚመልስ ሰው ሊኖር ይችላል። አንተ በበኩልህ ትመለሳለህ። አንተ በበኩልህ ፎርሙን ብታገኝ ጥያቄው ቢቀርብልህ ትመለሳለህ? እኔ በበኩልህ አልመለስም። አንተ ጋር ያሉትስ ምናልባት ፈቃደኞች ይሆናሉ ብለህ ታስባለህ? እንደው እኔ ጋር ያሉት ናቸው እኔ ጋር ያሉትም ያው እንደዚሁ ናቸው። ታዳሺ ከዛ ካላችሁበት ውስጥ እንዴት ነው መውጣት የሚቻለው? እስቲ ንገረኝ። ትሪፖሊ ያሉ ዩኤን ኤች ሲያሮች አሉ ማለት ነው የተባበሩ መንግስታት የስደተኞች ከፍተኛ ኮሚሽነር ቢሮ የሊቢያ አለ። የሊቢያ ዩኤን ኤች ሲያር ቢያ ከነሱ ጋር ተነጋግረው እነሱ በየቤቱ ማለት ነው ዞሮ መጠየቅ ይችላሉ። ካለው ከመንግስቱ ጋር ማለት ነው። በዛን ሰዓት አበሻው ራሱ ይሄን ኢንፎርሜሽን ማለት ነው ያስተላለፈው እርስ በርሱ፣ ታፍነው ያለው ራሱ መውጣት ይችላል። እንዲህ አይነት ኢንፎርሜሽን ስጅ። የመን ሰንአ የሚገኙ ኢትዮጵያውያንም ዛሬ ማለዳ ላይ በስልክ ደውለውልን ነበር። እዚያ በደረሰ አደጋ ስራቸውን ያጡ ከወንዶቹ በተጨማሪ በርካታ ቁጥር ያላቸው ሴቶችም ከነኚህ መካከል ነፍሰ ጡሮች፣ አራሶችና ሕመምተኞች በአንድ ላይ እንደሚገኙ የገለጸችልን ኢትዮጵያዊት እንዲህ ብላለች። ኢትዮጵያውያን ይኸውልህ አንድ ቤት ውስጥ ተሰብስበን ይኸውልህ፣ እርጉዞች አሉ፣ የወለዱ ህፃናት የያዙ አሉ። ኤምባሲ ተመዝግበን አያወጣንም። ይኸው አንድ ቤት ውስጥ ተሰብስበን ቁጭ ብለናል። ስራ የለንም። ይኸውልህ ልናልቅ ነው። የተመታው ሰፈር እንዳለ የሞቱ አሉ። ያልሞቱት ወደ እኛ እየሸሽ መጡና ትንሽ እኛ ወደ መሀል ላይነን እንዳሉም እኛ ጋር መተባበሾች ቁጭ ብለናል። ግራውንድ ውስጥ ተሰብስበን በስ- ከሰላሳ አምስት ሰላሳ ከዛ በላይ ነን። አድማጮች ይሄን ሁኔታ ነገ ዘርዘር አድርገን ለማቅረብ እንሞክራለን። ወደ ቀጣዩ የተያያዘ ጉዳይ ልለፍ። ባለፈው ሳምንት ኢትዮጵያውያን በሊቢያ ነውጠኛ ቡድን በአይሲስ መገደላቸው፣ በደቡብ አፍሪካም የተነሳው የባዕዳን ጥላቻ በኢትዮጵያውያን በብዛት መሰደድ ላይ ትኩረት እንዲደረግ አስገድዷል። ኢትዮጵያውያን ወጣቶች በሚገኙበት የመውጫ መንገድ ሁሉ አገራቸውን ጥለው ለምን ይሰደዳሉ? ይህንን በሚመለከት አንጋፋውን ምሁርና የሰብአዊ መብት ተሟጋች ፕሮፌሰር መስፍን ወልደ ማርያምን ጽዮን ግርማ አነጋግራቸዋለች። ከቅርብ ጊዜ ወዲህ እንዲህ አይነቱ አደጋ ኢትዮጵያውያን ላይ የተደጋገመ መሆኑን በመጥቀስ ይመልሳሉ። ፕሮፌሰር መስፍን፣ በአንድ ጊዜ የመጣ አዲስ ነገር አይደለም። ኢትዮጵያዊነትን ውርደት የሚያመለክቱ የሚያሳዩ የሚያረጋግጡ ብዙ ነገሮች ከዚያ በፊት ደርሰዋል። በቀይ ባህር፣ በሜዲተራኒያን ባህር ብዙ ኢትዮጵያውያን ሰምጠዋል። ታንዛኒያ፣ በማላዊ ብዙ ኢትዮጵያውያን እየታፈኑ ሞተዋል። በየእስር ቤቱ በኬንያ በዚምባብዌ ብዙ ኢትዮጵያውያን ስቃይ ደርሶባቸዋል። በቅርቡ ደግሞ በደቡብ አፍሪካ ከነነፍሳቸው ተቃጥለዋል፣ በድንጋይ ተወግረዋል። ስለዚህ ይሄ ሁሉ ነገር ደርሷል በኢትዮጵያውያን ላይ በኢትዮጵያዊነት ላይ ይሄ በሊቢያ የሆነው ነገር የመጨረሻው ነው ለማለት አይቻልም የእነዚህ ሁሉ ተከታይ እንባ አድራቂ የሆነ ስቃያችንን መከራችንን ፍዳችንን የሚያሳይ ነገር ነው ሰሞኑን ልጆቻቸውና ወንድሞቻቸው ለተገደሉባቸውና ከአሁን ቀደምን በተመሳሳይ መንገድ ዘመዶቻቸውን ያጡ ኢትዮጵያውያንን በሁለት በኩል ነው የተጎዱት ይላሉ ፕሮፌሰር መስፍን በሁለት በኩል ነው። አንዱ እነዚህ ልጆቻቸው ወጣት ልጆቻቸው ሄደው አድገው ተሻሽለው እነሱን የሚኖሩበትን መንገድ ይፈልጋሉ ይረዱናል ብለው ሲጠብቁ ያ ተስፋ ተቋርጦ ሞቶ ልጆቻቸውም በክፉ መንገድ ተገድለው ደግሞ ሁለተኛ ይህንን መርዶ በአደባባይ በማየታቸው በጣም ያሳዝናል። ልብ የሚያቆስል ነው። ግን የሰው ልጅ ይችላል፣ ቻሉት። እግዚአብሔር ጥናቱን ይስጣችሁ። ኢትዮጵያ በኢኮኖሚ እያደገች መሆኑ በዓለም የገንዘብ ተቋማት ይነገራል። በሌላ በኩል ደግሞ ብዙዎቹ ወጣቶች ባገኙት መውጫ ከሀገር የሚሰደዱት ድህነትን በመሸሽ ስራ ፍለጋ ነው ይባላል። እነዚህን ሁለት ነጥቦች እንዴት ማስታረቅ ይቻላል? ክብር ማጣት ነው እዚህ የሚያደርሰው ድህነት አይደለም። ድሀ ሆኖ ራሱን የሚያከብር ድሀ ሆኖ የአገሩ ባለቤት ነኝ እዚህ ያገባኛል አለኝ ማድረግ ይችላለሁ፣ አንድ ነገር ማድረግ ይችላለሁ ብሎ የማመን የዚህ እምነት እንዲኖረው ይሄ ካለው በራሱ ክብርና በማህበረሰቡ ላይ እምነት ካለው ድህነት ይቻላል። ውርደትን ነው መቻል ያቃተው። በቀደሙት ዘመናት በውጭ ሀገር የተማሩ ኢትዮጵያውያን ሳይቀር የተመረቁበትን ዲግሪ እንኳን ሳይዙ ወደ ሀገር ለመመለስ እንደሚቻኮሉ ይናገራል። በእናንተ ባጋንፋዎቹ ዘመን ማለት ነው። በአሁኑ ጊዜ ወጣቱ ወደ ውጭ ነው የሚያየው። ለምንድን ነው ብለው ይገምታሉ ፕሮፌሰር? ድሮ የእኔ ትውልድ መሰደድ አይወድም። ከፋም ለማም አገር ውስጥ ችሎ ቁጭል ነበር። ዛሬ መሰደድ ተለመደ እና ይሄ ሽሽት ደግሞ የሚያሳየው ከውስጥ ያለውን ግፊት፣ ስቃይ፣ መከራ ነው። ወጣቱን አይኑን እንደሚጨፍረው እንደሚያሳውረው ብቻ ከዚህ ልውጣ የሚል ስሜት እንዲያድርበት በማድረጉ እየወጣ ነው። ወጣቶች እንደ ወትሮ በሀገራቸው ባለቤትነት ተሰምቷቸው ችግርም ቢኖር ችግሩን ለመቅረፍ በመሞከር ህልምና ተስፋቸውን ከውጭ ዓለም ይልቅ በሀገር ውስጥ በመኖር እንዲወስኑ ለማስቻል መንግስት ምን ቢያደርግ ይበጃል ይላሉ? በገዥዎቻችን በኩል ቅን መንፈስ አለ ብዬ አልገምትም። ቅን መንፈስ ቢኖር ደግሞ ከውስጥ ነው፣ ውስጥ ያለውን ነገር ነው መለወጥ የሚችሉት ይሄንን ግፊቱን ወጣቱ ወደ ውጭ እየተገፋ የሚሄድበትን ምክንያት እሱን አውቆ ያንን መቀነስና ትንሽ ክብሩ፣ ኩራቱ በሀገሩ እንዲጠበቅለት ድምፅ ያለው የሀገሩ ባለቤት መሆኑን እንዲያውቅ፣ ነገን የሚቀርጸው እሱ መሆኑን እንዲያውቅ፣ ለዚህም ተሳታፊነቱ የጎላ እንዲሆን ቢያደርጉት አገሩን ይወዳል። የኢትዮጵያ ወጣት ውጭ ሄዶም የሞትበት ባህር ገብቶ የሚሞትበት ምንም ምክንያት የለውም እና እዚህ የእሱን የባለቤትነት ስሜት የሀገሩ ባለቤትነት ስሜት መገንባት ነው ትልቁ ነገር። ይሄንን ደግሞ እነሱ ይህንን ለማድረግ ችሎታ አላቸው ብዬ እኔ አልጠረጠርም። አንጋፋውና የሰብአዊ መብት ተሟጋችና ምሁሩን ፕሮፌሰር መስፍን ወልደ ማርያምን እጅግ አድርጌ አመሰግናለሁ። ለምሽቱ ካዘጋጀናቸው የመጽሔት ርዕሶች አንድ ይቀረናል። ተቃዋሚው ሰማያዊ ፓርቲ የኢትዮጵያ መንግሥት የስም ማጥፋት ዘመቻ ከፍቶብኛል በማለት ፍረጃው በፍጥነት እንዲቆም ጠይቋል። ስሙን በሐሰት የሚጠል የሚያጠለሸው ሥራ ላይ ተሰማርቷል። ያላቸውን የመንግሥት ተቋማትና ግለሰቦችን በሕግ ፊት ለማቆም መዘጋጀቱንም ገልጧል። ሚያዚያ 14 ቀን በመስቀል አደባባይ ተከስቶ በነበረ ሁከት ውስጥ ምንም ድርሻ የለኝምም ብሏል። ተቃዋሚው ፓርቲ የኢትዮጵያ መንግስት በሕዝባዊ ትዕይንቱ ወቅት በተቀሰቀሰው ሁከት የሰማያዊ ፓርቲ እጅ አለበት ማለቱ አይዘነጋም። መለስካቸው አመሃ ሰማያዊ ፓርቲ ዛሬ አመሻሹ ላይ በጽህፈት ቤቱ ጠርቶት በነበረው ጋዜጣዊ መግለጫ ባሰራጨው ጽሁፍ ባለፈው ሳምንት ሚያዝ 14 ቀን 2007 ዓ ምት መንግስት የአይሲአይሲን ጭካኔ የተመላ ድርጊት ለመቃወም በጠራው ሰልፍ መንግስት ለወገኖቻችን ያሳየውን እቀት ያበሳጫቸው ኢትዮጵያውያን ተቃውሟቸውን ገልጸዋል፣ ይላል። ቀጥሎም ይህ በሆነበት ወቅት ኢህአዴግ ለተነሳበት ቅሬታና ተቃውሞ ጣቱን ሰማያዊ ፓርቲ ላይ በመቀሰር ከፍተኛ ውንጀላና ዛቻ እያደረገ ይገኛል ሲል የጽሁፍ መግለጫው ያስረዳል። መግለጫው ይህ በሰማያዊ ፓርቲ ላይ እየተሰነዘረ ነው የሚለው የስም ማጥፋት ዘመቻ የህዝቡን ጥያቄ አቅጣጫ ለማሳት የተደረገ ነው። አቶ ያስፔር ተስፋዬ የፓርቲው የወጣቶች ጉዳይ ኃላፊ መግለጫውን በንባብ አሰምተው ነበረ። በሊቢያና በየመን የሚገኙ ኢትዮጵያውያን ህይወት አደጋ ውስጥ እንዳለ እየተገለጸ በሚገኝበት ወቅት እና የኢትዮጵያ ህዝብም በአንድ ድምፅ መንግስት የዜጎችን ደህንነት እንዲያስጠብቅና በአይኤስአይኤስ ላይ የአጸፋ እርምጃ እንዲወስድ እየወተወተ ባለበት ወቅት የህዝብን መሰረታዊ ጥያቄ ለማስረሳትና ለማዘናጋት የህወሓት ኢህአዴግ መንግስት በኢትዮጵያውያን ላይ የጭካኔ ድርጊት የፈጸመውን አይኤስአይስን ወደ ጎን በመተው ሰማያዊ ፓርቲን የጥቃቱ ዋና ዓላማ አድርጎ በመንቀሳቀስ ላይ ይገኛል። መግለጫው አክሎም አንዳንድ የመንግስት አካላትን ከፍርድ ውሳኔ በፊት ፓርቲውን በመወንጀል ድርጊትም ይከሳል። አቶ ያስፔድ ተስፋዬ ከሰልፉ ማብቃት ጀምሮም ጉዳዩን ገና ፖሊስ ሳይመረምረው የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር ሬድዋን ሁሴን ሰማያዊ ፓርቲ ሁከትና ብጥብጥ ለማስነሳት እየጣረ ነው የሚል ውንጀላ አሰምቷል። ከዚህ እለት ጀምሮ የስርአቱ አፍ በሆኑት ሚዲያዎች ሁሉ ቀን ከይ ሰማያዊ ፓርቲ ሁከትና ብጥብጥ ሊያስነሳ ነው እያላዘነ ይገኛል። አይኤስኤስን ለመቃወም ተብለው በተጠሩ ሰልፎችም ሁሉ ከአራጁ ቡድን ይልቅ ሰማያዊ ፓርቲን ለመቃወም እየተጠቀመባቸው ይገኛል። ስለዚህም ይላል፣ የጽሁፍ መግለጫው ሲያጠቃልል ሰማያዊ ፓርቲ መንግስትና የመንግስት መገናኛ ብዙሀን ከዚህ እኩይ ተግባራቸው የማይታቀቡ ከሆነ የሰማያዊን ስም በሐሰት በማጠልሸት ስራ ላይ የተሰማሩ የመንግስት ተቋማትንና ግለሰቦችን በሕግ ፊት ለማቆም መዘጋጀቱን ይገልጻል። ፓርቲው ባለፈው ሳምንት በመስቀል አደባባይ ተጠርቶ በነበረው ትዕይንተ ህዝብ ላይ በተፈጠረው ሁከት ውስጥ እጁ አለ ወይስ የለም ለሚለው የጋዜጠኛ ጥያቄ የፓርቲው የህግ ጉዳይ ኃላፊ አቶ ይርነቃቸው ከበደ ባጭሩ በፍጹም የለም ብለዋል። መንግስት ግን አሁንም ሰማያዊ ፓርቲን ሁከቱን ሆን ብሎና አቅዶ እንዳደራጀው ይገልጻል። በመንግስት መገናኛ ብዙኃን እንደተገለጸው በውከቱ እጃቸው አለበት የተባሉ ሰባት የሰማያዊ ፓርቲ የአመራር አባላትና ከሀያ የማያንሱ ተራ አባላቱ በፖሊስ ቁጥጥር ስር ውለው ምርመራው እየተካሄደ ነው። ሰማያዊ ፓርቲ በበኩሉ አምስት የአመራር አባላቱ ከሰልፉ በኋላና ከሰልፉ በፊት በፖሊስ እየታደኑ ከመያዛቸው በስተቀር ሌላ አንድም አባሉ እንዳልተያዘ ይናገራል። ከዚህ በተረፈ ሰማያዊ ፓርቲ አሁን ተከፍቶብኛል ያለው ዘመቻ ከምርጫው ጋር እንደሚያያዝና ሰማያዊ ከምርጫው መድረክ ለማስወገድ እንዲሁም የሰማያዊ ፓርቲ አመራር አባላትን ለማሰር የታቀደ እንደሆነ በመግለጫው ላይ አትተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ የአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ በየቀኑ በአማርኛ ከሚያስተላልፈው ፕሮግራም የዛሬ ሰኞ ሚያዝያ 19 2007 ዓ ም ዝግጅት ነው። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለትተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በስፖርት ፕሮግራም ጊዜ እንድንቆይ እንፈልጋለን። ሰኞ ሰኞ ሰለሞን ክፍሌ የሚያዘጋጀው ነው። እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ አጠር ባለው በምሽቱ ዝግጅታችን የሀገር ውስጥና የውጭ ዜናዎችን ይዘናል። የኢትዮጵያ አትሌቶች በለንደንና ዋርሶ ማራቶኖች ያሸነፉባቸው ዜናዎች ቀዳሚውን ስፍራ ይዛሉ። አብራችሁን ቆዩ። በለንደን ማራቶን በሴቶቹ ላለፉት አራት ዓመታት በኬንያ የበላይነት ተይዞ የቆየውን ሬኮርድ ትላንት የሰበረችው ኢትዮጵያዊቷ ትዕግስት ቱፋ ናት። 2 ሰዓት 23 ደቂቃ 22 ሴኮንድ ተመዝግቧል የገባችበት ጊዜ። በወንዶቹ እስከ መጨረሻዋ ሴኮንድ ከባድ ፍክክር ያሳዩት የኬንያ ሯጮች ኢሉድ ኪፕቾጌ እና ዊልሰን ኪፕሳንግ ነበሩ። በመጨረሻው ኪሎ ሜትር ላይ የተፈተለከው ኢሉድ ኪፕቾጌ በ20442 ፈጣን ጊዜ ቀድሞ ገብቷል። ደራርቱ ቱሉ እንደ አውሮፓውያን ዘመን አቆጣጠር በ201 ዓ ም ሻምፒዮን ከሆነች በኋላ ትዕግሥት ቱፋ ቦታውን ስትተካ የመጀመሪያዋ ኢትዮጵያዊ ትሆናለች። አየሩ እስከ መጨረሻው በጣም አስቸጋሪና ግፊያም ደርሶባት እንደነበር ትዕግሥት ተናግራለች። ወደ ዋርሶ ፖላንድ ስንሻገር ደግሞ የኢትዮጵያ አትሌቶች በሁለቱም ጾታ ድል መቀዳጀታቸውን እናገኛለን። የ21 ዓመቱ ታዳጊ ኮከብ አትሌት ኃይሌ ለሚ ብርሃኑ የወንዶቹን በ20757 የሴቶቹን ፋጡማ ሳዶ በ22625 አሸንፈዋል። ለኃይሌ ለሚ ብርሃኑ በዚህኛው ማራቶን ሲያሸንፍ ለሦስተኛ ጊዜ መሆኑ ነው። ፋጡማ ደግሞ ከኮርሱ ሬኮርድ ላይ ሁለት ደቂቃ ግድማ አንስታለታለች። ማራቶኑ ባጭሩ ይኸው ነው። ወደ ሀገር ውስጥ ስፖርት ዜና ስናልፍ በእግር ኳስ ዮሐንስ ሳህሌ አዲሱ የኢትዮጵያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ሆነዋል። የፖርቱጋሉ ማሪያኖ ባሬቶ ተሸኙ ይለናል። ገዛኸኝ ጽዮን መስቀል ከአዲስ አበባ መቀጠል ትችላለህ ገዛ። የኢትዮጵያ እግር ኳስ ፌዴሬሽን ፖርቹጋላዊውን የብሔራዊ ቡድን አሰልጣኝ ማሪያኖ ባሬቶን አሰናብቷል። ፌዴሬሽኑ የስንብት ውሳኔውን ካሳወቀ ከሳምንት በኋላ ኢንስትራክተር ዮሐንስ ሳህሌን የብሔራዊ ቡድን ዋና አሰልጣኝ አድርጎ መምረጡን ዛሬ አስታውቋል። በኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ቢነት ድንባሻ ዛሬ ጠዋት እንደተናገሩት ለዚህ ምርጫ የአስራ አራቱን ክለቦች አሰልጣኞች ለውድድር ማየታቸውንና በመጨረሻም ብልጫ ከታዩት ሶስት አሰልጣኞች ዮሐንስ ሳህሌን በነጥብ ብልጫ መርጠናል ብለዋል። በሌላ የኢትዮጵያ ፕሪምየር ሊግ ዜና የኢትዮጵያ ፕሪምየር ሊግ ዓመታዊ ሻምፒዮና ውድድሩን ሊያጠናቅቅ ስድስት ጨዋታዎች ብቻ ቀርተውታል። የሁለተኛው ዙር ሀያኛው ጨዋታ በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተካሂደዋል። እዚህ አዲስ አበባ ውስጥ ኢትዮጵያ ቡና በደደቢት ሶስት ለባዶ ተሸንፏል። ከሳምንት በፊት ለዋንጫ ሽሚያ ሲፎካከር የነበረው ቡና የበርካታ ደጋፊ ባለቤት ኢትዮጵያ ቡና በአንድ ጊዜ እንዳልሆነ ሆኖ መገኘቱ ደግሞ የስፖርት አፍቃሪዎቹን አስገርሟል። የደደቢት አሰልጣኝ ዮሐንስ ሳህሌ ስለማሸነፋቸው ማሸነፋቸው የሚከተለውን ብለዋል። ተሻለ እና ከዚህ ደግሞ አሁን ክትጫወት ነው በየጌሙ እየተሻሻለ መምጣት አለብን። ስህተቶቻችንን እያረምን ጥሩ የሰራውን አሁን ላይ ደግሞ በተጨማሪ እየሰራን ብዙ ሊያዩ የሚፈልገውንም ኳስን ተጫውቶ ጥሩ ውጤት ብንመጣ ጥሩ ነው ብዬ ነው የምገምተው። አሰልጣኛኑ አሪያ ስር ደግሞ ለመሸነፋቸው ምክንያት ያሉትን እንደሚከተለው ተናግረዋል። የግል ስተት ነው እኛን ለሽመት የዳረገ እና በራሳችን ሜዳ ላይ ከጥንቃቄ ጉለት የተፈጠረ አብዛኛው በራሳችን ሜዳ ላይ የምናደርገው የኳስ ስተት ከወደ ተቃራኒ የመድረስ አቅማችን እያዝ ከረፍት በኋላ ያንን ጨዋታ ለማስጠን ነው። በጉጉት ተጠብቆ የነበረው የቅዱስ ጊዮርጊስ እና ኢትዮጵያ ንግድ ባንክ ትናንት በአዲስ አባ ስታዲየም አንድ ለአንድ አቻ ተለያይተዋል። ኢትዮጵያ ንግድ ባንክ ቀድሞ በማግባት ለረፍት አንድ ለባዶ ቢመራም ጊዮርጊሶች ከረፍት መልስ ጫና በመፍጠር በአምሳ ስምንተኛው ደቂቃ አቻ ሆነዋል። አልተጠቀሙበትም እንጂ ጊዮርጊሶች ጎል የማግባት እድል አጋጥሟቸው ነበር። የኢትዮጵያ ንግድ ባንክ ቡድን በተለይ ከረፍት መልስ የገጠማቸው የጊዮርጊስ ጫና ብቻም ሳይሆን የመሀል ዳኛውም በሆነ ባልሆነው ቢጫ ካርድ እያሳዩ በተጫዋቾቹ ላይ ተጽዕኖ አሳድሮባቸዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ እንግዲህ በአሁኑ ጊዜ በአንድ ነጥብ በልጦ በደረጃ ሰንጠረዡ አናት ላይ በሰላሳ ዘጠኝ ነጥብ ተቀምጧል። ትናንት አዳማ ላይ ባለሜዳው አዳማ ከነማ ሶስት ለአንድ የተረታው ሲዳማ ቡና በሰላሳ ስምንት ነጥብ ሁለተኛ ነው። የኢትዮጵያ ንግድ ባንክ በሰላሳ ሶስት ነጥብ ሶስተኛ ሲሆን ኮከብ ጎል አግቢነቱን የንግድ ባንኩ ፊሊፕስ ዳውዝ በአስራ አራት ጎል ይመራል። አመሰግናለሁ። ገዛ አንጨውም መስቀል ከአዲስ አበባ በዚሁና በቃለን ሳምንት በተመሳሳይ ዝግጅት እስክንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። አፍሪካ ነክ ርዕሶች ወደ ሊቢያ የተሰደዱትን ኢትዮጵያውያን እና ኢትዮጵያውያት ሌሎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን አሰቃቂ በሆነ መንገድ መገደላቸው ይታወቃል። ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች ህገወጥ በሆነ መንገድ በየመንና ና በሊቢያ እንዲሁም በሌሎች ሀገሮች ለመውጣት ወይም ከዚያ ለመውጣት በሚያደርጉት ጥረት ለአስከፊ ሁኔታ እየተዳረጉ መሆኑም ይታወቃል። ለስደቱ ምክንያት የሆነውና መፍትሄ ሊሆን ይችላል የሚሉትን እንዲያብራሩልን ዶክተር መሀሪ ታደለንና ፕሮፌሰር መረራ ጉዲናን ጋብዘን ባለፈው ቅዳሜ ማወያየታችን ይታወሳል። ዶክተር መሀሪ በአፍሪቃ ህብረት የሰዎችን ፍልሰት መርሃ ግብር የሚመለከት ፕሮግራም ኃላፊ ሆነው ሰርተዋል። በአሁኑ ወቅት የአፍሪቃ ሰላምና ጸጥታ ተቋምን የሚመራሉ። ፕሮፌሰር መረራ ጉዲና ደግሞ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና ኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የአመራር አባል ናቸው። በዛሬው አፍሪቃ ነክ ፕሮግራም ከፕሮፌሰር መረራ ጉዲና ጋር ያደረግነውን የመጨረሻ ቃለምልልስ የመጨረሻ ክፍል ቃለምልልስ እናቀርባለን። ያወያዩቻቸው አዳነች ፍስሐዬ ናት። ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን። በነገራችን ላይ ሁለተኛ ዲግሪ ነው የሰራሁት ግብጽ የሚገኘው የአሜሪካ ዩኒቨርሲቲ ነው እዛ በተወሰነ ደረጃ ለማየት የቻልኩት የኢስላም ወንድሞቻችን እዛ ያሉት ገንዘብም ያላቸው ጭምር ቁጭ ነበረባቸው። ይሄ የምዕራቡ ዓለም ጫና በተለይ በፓለስታይን ላይ የሚደረገው ግፍ ማንንም የኢስላሙ ዓለም በብዛት የሚማሩ እነሱ ነበሩ። የግብጽን ብቻ ሳይሆን ብዛት ባላቸው የአረብ ከበርቴዎች ከሳውዲ አረቢያ ከኩዌት ከብዙ ሀገሮች እየመጡ እዛ ይማሩ ነበር። በተለይ የሀብታም የላይኛ መደብ የሚባለው የሚማሩበት ትምህርት ቤት ነበር እና እስከ አጥንታቸው ድረስ ሲሰማቸው ለምሳሌ የፓለስታይናን ጉዳይ የምዕራቡ ዓለም ለእኛ ዘይት ብሎ አላስፈላጊ ጫና እየፈጠረብን ነው፣ ግፍ እየሰራብን ነው የሚለው ይታይ ነበር። የፓለስታይን ወንድሞቻችን ሀምሳ አመት ስልሳ አመት ሰባ አመት በስደት ካምፕ በግፍ እነዚህ እንዴት ይኖራሉ? ጠዋትና ማታ እንዴት ይደበደባሉ? ይሄ የጁዶ ክርስቲያን የሚባለውና የእስላሙ ዓለም የግጭት መንስኤዎች በቀላሉ ዝም ብለን የሃይማኖት አክራሪነት ነው የምንድን ነው ብቻ የምንለው ሳይሆን ከዛ የሁለቱ ዓለም ስልጣኔም የሚጋጭባቸው እነዚህ ሁለቱ ዓለም ስልጣኔ ደግሞ አንዱ የበላይ ሆኖ ሳይሆን ተከባብሮ ለመኖር የሚችልባቸው ሁኔታዎችን ለመፍጠር የተቻለ አይመስልም እስከገባኝ ድረስ። ስለዚህ ለዚህ ነው ይሄ የምዕራቡ ዓለም ጫና አፍሪካ የግዱን ይሸከማል። እነሱ ግን ሀብቱ ምኑ ስላለ ይህንን ጋጀት መሳሪያዎችን፣ ሌሎች ሌሎች ነገሮችን ከምዕራቡ ዓለምም ለመግዛት የሚችሉባቸው ሁኔታዎች ስላሉ ያንን ይሄ ጁዶ ክርስቲያን የሚባለውን የምዕራቡ ዓለም በአጠቃላይ በበላይነት ያለውን ሃይማኖት ጫና ከዛ ጋር ያያይዙታል። ያንን ጫና ደግሞ ባለን መንገድ መቃወም አለብን፣ እነሱ መጋፈጥ አለብን፣ መጋፋት አለብን፣ መዋጋት አለብን የሚለው የተፈጠረው ስሜት ለዚህ ነው ኔ እኛ ደግሞ በዚህ እሳት ውስጥ ተይዘናል ማለት ነው። እና በቀላሉ የምናየው አይነት አይደለም ማለት ነው። እንደ ገለጹት እነሱ የራሳቸው አመለካከት ይኖራቸዋል። ራዲካል እስላምም ተባለ አክራሪ እስላም ተባለ አለ እንደ ገለጹት ግን ጥያቄው ምንድን ነው? እነዚህ ሰዎች ያላቸውን ብትር በሀያላኑ ላይ ያውርዱት እንጂ እነዚህ ምስኪን ስደተኞች ስራ ፍለጋ ወይም የተሻለ ኑሮ የወጡትን ወጣቶች እንደዛ አድርጎ መግደል ምን ያገናኘው? ምንድን ነው እንግዲህ አንዳንድ ጊዜ ወደ ጭፍን እንትን ውስጥ ትገባለች። አንድ ጊዜ በአብር አቡ አለም ላይ በጁዶ ክርስቲያን የሚባለው የክርስቲያንና የጂስ ሃይማኖቱ አካባቢ ያን የሃይማኖት መዋጋታቸው ነው በቤታቸው ማለት ነው። ይሄ ድሃና ሀብታም ምስኪንና ምን ለመለየት ያ ደረጃ ከደረስሽ በኋላ ጠላት አንቺ በምትይው በመደቡ ደረጃ ምስኪንና ሀብታም ሳይሆን ይሄ ዓለም ጠላቴ ነው ይሄ ዓለም ደግሞ የሚለው ነገር ውስጥ ይገባሉና እዛ ደረጃ ትድረሽ እንጂ እዛ ደረጃ ከተደረሴ በኋላ ራሽናል ቲንኪንግ የሚባለው በሰከነ አእምሮ አስቦ አንቺ የምትያቸውን ነገሮች ደምሮ ቀንሶ ትር ውስጥ የሚገቡ አይመስሉም። ዋናው ጉዳይ ምንድነው ነው የጠላት ዓለም አለ። ይሄ ዓለም ባለን አቅም ማንበርከክ አለብን። ያ ዓለም ደግሞ እስከ ኒውክሌር ኃይል በተለየ ምዕራቡ ዓለም እንደታጠቀ ያውቃሉ። እኛ በዛ መሳሪያ ባለን መሳሪያ ይሄንን ኃይል ደግሞ መጋፋት አለብን የሚል አይነት አስተሳሰብ ውስጥ ይወድቃሉ። ከወደቁ በኋላ በዛ ደረጃ ይደራጃሉ። ያንን ከተደራጁ በኋላ እንግዲህ ወዳጅና እኛ በምናስበው ደረጃ በሰከነ አእምሮ ወዳጅና ጠላትን የመለየቱ ሁኔታ ላይ የሚቸግራቸው ይመስላል። እሺ እንግዲህ ፕሮፌሰር መረራ ጉዲና ወደ ማጠቃለል ስለሆን እስካሁን ያልጠቀስ ነው ለመናገር የሚፈልጉት ነገር ካለ እኔ እንግዲህ እንደገና ለመድገብ የሚፈልገው የምዕራቡ ዓለም የኢኮኖሚ የፖለቲካ እያለ እጁን በእኛ ሀገርም በሌሎቹም የሚያስገባባቸው ሁኔታዎች ጥሩ አይደሉም። ዋናው ጉዳይ አንድ ሀገር ተረጋግቶ፣ ፖለቲካው ተረጋግቶ ልማትና ብልጽግና ውስጥ የሚገባው የተረጋጋ ሁኔታ ውስጥ የሚገባው በተለይ ወጣቱ ተስፋ ተስፋ ሰንቆ በሀገሬ እከብራለሁ አድጋለሁ በለጽጋለሁ ሌሎች ዓለም መሄድ ካስፈለገ እንደ ቱሪስት መሄድ ይችላሉ ብሎ ሊያስብ የሚችል ሀገር መፍጠር አለብን። በዚህ አቅጣጫ አሁንም ደጋግሜ የሚለው የኢትዮጵያ መንግስትን ደጋግሞ እንዲያስብበት ብሔራዊ እርቅም ብሔራዊ መግባባትም ይሸሼ አገሪቷና ሕዝቦቿ ተረጋግጦ ተከባብሮ ተማምኖ በሀገራችን መክበር እንችላለን፣ ተስፋ አለን በሀገራችን ለማለት የሚችሉበት ሀገር እንድንገነባ ኢትዮጵያ መንግስትን ጨምሮ ለሁሉም ኢትዮጵያውያን አደራ ላለው። ዋናው ጉዳይ ሀገራችን የተሻለች ማድረግ ሀገራችን ሰውን የምትስብ እንጂ ሰውን የሚታሳድድ እንዳትሆን ሁሉም የበኩሉን አስተዋጽኦ እንዲያደርግ በጣም ጠቃሚ ነው። በዚህ በኩል የኢትዮጵያ መንግስትም እንዲያግዘን አደራ ላለሁ። የመጨረሻ ብዬ ነበር እንግዲህ ያነሱ ጥያቄ ጥያቄ እንዳነሳ አድርጎኛል። በእርሶ በኩል አሁን ያሏቸውን ነገሮች ለማስፈጸም ወይም ኢትዮጵያ ወጣቶች ሌሎችም ወደ ውጭ ማየት ሳይሆን በአገራቸው ለመበልጸግ የሚችሉበት ሁኔታ ሊፈጠር የሚችለው ቢያንስ ለመበልጸግ ለመሞከርም ሆነ በሰላም ለመኖርም የሚያተኩርበት ሁኔታ እንዲፈጠር ምን ቢደረግ ይሻላል ይላሉ? እኔ ደጋግሜ የሚለው የሀገር የሚረጋጋው ብሔራዊ መግባባት ሲፈጠር ነው፣ ብሔራዊ ስምምነት ሲፈጠር ነው። እኔም፣ እኔ የማሰምር በአዲስ አበባ ዩኒቨርሲቲ እኮ አብዛኛው ምሁር ዘጠና አምስት በመቶ በላይ የሚገመት ምሁር እኮ ራሱን ደፍቶ የሚኖር ነው እንጂ ከመንግስት ጋር የሚሰራ አይደለም። የኢትዮጵያ ዶክተሮች፣ ፕሮፌሰሮች እኮ ጠፍቶ እኮ አሜሪካን እያገለገሉ እያበለጸጉ እኮ ነው። እዚህ የተሻለ አንዳንድ የተረጋጋ ሁኔታ ቢፈጠር እኮ ሀገሩን ለሆዱ ብቻ ብሎ የሚጠላ ብዙ አይደለም እና ይሄንን የመንግስት ስልጣን ላይ ያሉትም ኢትዮጵያውያን ከዛ ውጪም ያለ ነው የተቃዋሚም ሰፊ የኢትዮጵያ ህዝብ ደጋግሞ ሀገሩን ለማስከበል ራሱን ለማስከበር እየተሻለች ኢትዮጵያ የበለጸገች ኢትዮጵያን ለመፍጠር መንቀሳቀስ አለበት። ሰፊ የኢትዮጵያ ህዝብ ቤት ደግሞ ሁሉንም ሊያስተናገድ የሚችል የፖለቲካ ስርዓት ዲሞክራሲያዊ የሆነ የፖለቲካ ስርዓት መፍጠሩ እጅግ በጣም ወሳኝ ነው። የኢትዮጵያ መንግስት መቼም ሊቦና መሪዎች ሊቦና ህጻቸው እና ወደዚህ ቢመለሱልን ከሌሎች ከሌሎች ጋገታዎች ከሌሎች ሌሎች ጫጨታዎች ይሄኛው እጅግ በጣም ይሻላል የሚል ግምት አለኝ። እሺ እንግዲህ ፕሮፌሰር መረራ ጉዲና ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። አድማጮች አሁን የስቱዲዮ ሰዓታችን ከሚሽሶ ሰዓት ከአርባ አራት ያመለክታል የፕሮግራም ማሳሰቢያ ያለ ነው።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 ከአፕስቶር ለኖኪያና የቆዩ ስማርት ስልኮች ከኤም ቢአይኤንዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ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 ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድበላችን ወይንም በጋለሪያችን ላይ ይወጣሉ። እርስም ማንም ወደ ገጻችን የሚገባ ሊያያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ በቪኦኤ አፕ። አድማጮች ፕሮግራማችንን የምናጠቃልለው ቀደም ሲል መግቢያው ላይ አሉላ፣ ታስታውሳለህ፣ ከዚህ ዋሽንግተን አካባቢ የሚገኙ የሃይማኖት ተቋማት በሊቢያው ጉዳይ ላይ ምእመናኑን አማኞቻቸውን ሰብስበው፣ አዎ፣ ሀዘን ሲያሰሙ ነበር። በዚህ በዲሲ ማርያም፣ ሚካኤል፣ መድኃኔዓለም፣ ኒውዮርክም ድረስ ሲያትል፣ ዋሽንግተንም፣ ሰለሞን ይሄን ሁሉ ሲያጋብስ ነው የቀረበው በርከት ያሉ ድምጾች ይኖሩታልና ወደ እሱ ነው የምንመጣው። ምናልባት ሰዓታችን እስከሚደርስ ሰለሞንም እስከሚዘጋጅ ድረስ ትንፋሽ እንድንሰጠው ትንሽ ቀደም ብለን በመግቢያችን እንደጠቆሙ ነው መሰንበቻውን በዚህ በዋሽንግተን ዲሲ እና ሌሎች የተለያዩ አካባቢዎች የተካሄዱ የመታሰቢያ ስነ ስርዓቶችን ሰለሞን አባተ ተከታትሏል። ሰለሞን እስኪ ያስተዋውቀን። እንዳላችሁት አሉላም አዲሱም ይህ ሰሞን የከበደ ሐዘን ሰሞን ነው። በመላው ዓለም ባሉ ኢትዮጵያውያን ዘንድ በዩናይትድ ስቴትስ፣ በሰሜን አሜሪካ እንደዚሁም በአውሮፓም ያሉ ኢትዮጵያውያን እጅግ በመረረ ሁኔታ ያሉበት ሰሞን ነው። እኔ አጽናኝ፣ የነበሩ ቀሳውስት እና አባቶች አጽናኝ ፈልገው ሲያለቅሱ አይቻለሁኝ። ስብከት እያቋረጡ ሲያለቅሱ አይቻለሁኝ። ጋዜጠኞች ቃለ መጠይቅ እያደረጉ ሲያነቡ አይቻለሁኝ በየስቱዲዮው ሲያለቅሱ አይቻለሁኝና በጣም በብዙ ሐዘን ነው ኢትዮጵያውያን ሰሞኑን እና ትውልድ ኢትዮጵያውያን ይሄንን የሀዘን ሰሞን ሲያስቡ የነበረው እና ሰሞኑን በተለያዩ አብያተ ክርስቲያን በዩናይትድ ስቴትስ ውስጥ ይሄ ሥነ ሥርዓት ሲታሰብ ቆይቷል። ሰው በጣም ነበር የሚያዝ ነው። ለምሳሌ ከትናንት በስተያ ማለት ባለፈው አርብ ማለት ነው። በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዋሽንግተን ዲሲዋ በጣም ሰፊ ስነ ስርዓት ተገኝቶ ነበር። በጣም ብዙ ምእመናን በተገኙበት እና ለቅሶ በጣም ብዙ ነበር። የበረታ ለቅሶ ነበር የሰማሁት ያየሁትም። ይህንን ጩኸት የምትሰሙት በቅድስት ማርያም ቤተ ክርስቲያን ውስጥ በኢትዮጵያውያኑ ላይ ግድያ ሲፈጸም የሚያሳየው ስዕል በስክሪን ይታይ በነበረበት ወቅት ነው። በጣም ብዙ ስነ ስርዓት ነበር። ብዙ አባቶች ሲናገሩ ነበር። በስነ ስርዓቱ ላይ የተገኙ ቅድስት ማርያም ርእሰ አድባራት ቅድስት ማርያም ቤተ ክርስቲያን መግለጫ የሀዘን መግለጫ አውጥታ ነበረ። እኛ በዋሽንግተን ዲሲ የምንገኝ የርሳል ደብረ ሰላም ቅድስት ማርያም ቤተክርስቲያን ካህናት እና ምዕመናን ሰሞኑን በየመን፣ በደቡብ አፍሪካ በኢትዮጵያውያን ወገኖቻችን ላይ የደረሰ ባለው አሰቃቂ ሞት እያዘንን ባለንበት ወቅት አሁን ደግሞ በሊቢያ በአይሳስየትካይደው አሰቃቂና በዚህ ዘመን የሰው ልጅ ካቢ ነት በባሰ አረማናዊነት በሆነ መንገድ በሰላሳ ኢትዮጵያውያን ላይ የተሰመው የአንገት መቅላት ግድያ የተሰማንን መሪር ሐዘን ለመግለጽ እንወዳለን። እንዲሁም ለሰማያታቱ ቤተሰቦች የሚያረጋጋና የሚያዝናና መንፈስ ልዑል እግዚአብሔር እንዲልክላቸው በጸሎታችን እንማጸናለን። ከትናንት በስተያ ቅዳሜ ደግሞ በመድኃኔዓለም ደብር እንደዚሁ ሰፊ ሥነ ሥርዓት ተካሂዷል። በዛም ላይ ምዕመናን አባቶች ትምህርት ሲሰጡ ነበረ። ቄስ ተስፋዬ መቆያ የሰጡትን ትምህርት ደግሞ እስቲ እናዳምጥ። እሳቸው ሰባኬ ወንጌል ቀሲስ ተስፋዬ መቆያ ናቸው። ከመድኃኔዓለም መድኃኔዓለም ቤተ ክርስቲያን ውስጥ ነው ትምህርቱን የሰጡት አሁን የምንለውን፣ እሳቸው ግን የቅድስት ማርያም ካህን እንደሆኑ አውቃለሁ። ጀግናው ኢትዮጵያዊ ጀግናው ኤርትራዊ አንገቱ ለሰይፍ ሰጠ። ስለዚህ ምሆ አና በእምነቱ ጸንቶ ቆመ። አዎ ልክ ነው። በዛ ሰዓት ያስጨንቃል፣ በዛ ሰዓት ያስጠብባል፣ በዛ ሰዓት ብዙ ነገር አለ። አዎ ግን በዛች ሰዓት እርግጠኛ ነን የሚያጸና እግዚአብሔር አጸናቸው። የተከበራችሁ አድማጮች መቼም ያሉን ድምፆች በጣም ብዙ ናቸው፣ ዝቀና አንጨርሳቸውም። ሰሞኑን እየተመላለስን ካላሰማናችሁ በስተቀር አሁን የሰማችኋቸው መምህር ዶክተር ዘበነ ለማ ከሰጡት ትምህርት የተቀነጨበ ነበረ። ለመሆኑ ይሄ የፍትሀትና የጸሎት ስነ ስርአት እንዴት ተካሄደላቸው? በመድኃኔ ዓለም ቤተ ክርስቲያን የቦርዱን ዋና ጸሐፊ አቶ መብአ ተስፋዬን አግኝቼ አነጋግሬ ነበረ። የተሰው ወገኖቻችንን በማሰብ ነው። የሰው በጸሎት ፍታት ነው የምናስባቸው። ድጋፍና አብረውን እንደሚያስቡ የሚል አጠቃላይ የዛ መልእክት ነው ያለው። ማን ማን ነው ደብዳቤዎቹ? ሚ ኮንግረስመን ማይክ ሀንዳ ና ኮንግረስመን ጃን ሰርቤንስ ይባላሉ። ከዚህ በኋላ እንግዲህ በሚቻለን እነኝን ቤተሰቦች ሁልጊዜ በጸሎት እናስባቸዋለን። በሚቻለን እንደሞ ለማድረግ እንሞክራለን። በደብረገነት መዳነ ዓለም መዳን ቤተ ክርስቲያን የተከናወነው ስነ ስርዓት ቅዳሜ ተጠናቀቀ። በማግስቱ እሁድ ደግሞ ትናንትና በቅዱስ ሚካኤል ቤተ ክርስቲያንም የቅዳሴ ስነ ስርዓት ተካሂዷል። የፍትሐት ስነ ስርዓት በዚሁ የፍትሐት ስነ ስርዓት ላይ እጅግ ብዙ ሰው ነው የተገኘው። አሁንም እንደዚሁም ለተራዘመ ሰዓት ነው የተካሄደው። ሰው ሙሉውን ጊዜ በአትኩሮት ነው ሲከታተል የነበረው፣ ሲጸልይ የነበረው የደብረ ምሕረት ቅዱስ ሚካኤል ካቴድራል የአስተዳደር ጸሐፊ ቀሲስ ፍቅሬ አዱኛ ገላይን አገኘቻቸው ነበረ እሳቸውም እንዴት እንደነበረ የተካሄደው ስነ ስርዓት ነግረውኛል። አስራ ሰባት አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ናቸው። ሚያዝያ አስራ ስምንት ቀን ሁለት ሺ ሰባት አመተ ምህረት ወይም ኤፕሪል ትንቲ ሲክስ ቱ ታውዘንድ ፊፍቲን በዚህ በነብስ አለም አቀፍ ነፍሰ ገዳይ አይኤልኤስ በሚባለው አሸባሪ ቡድን የተሰዉ ሰማዕታት ኢትዮጵያ ወገኖቻችንን ጸሎተ ፍታት ላይ የተገኙ ደብረ ገነት መድኃኔ ዓለም፣ መካነ ህይወት መድኃኔ ዓለም ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ካህናት፣ ደብረ ምረት ቅዱስ ሚካኤል፣ ሐመረ ኖኅ ኪዳነ ምረት፣ ፍኖተ ጽድቅ ቅዱስ ጊዮርጊስ፣ ደብረ ብርሃን ቅዱስ ሥላሴ ቦልቲሞር፣ መንበረ ጸባዖት ቅዱስ ሥላሴ ቨርጂንያ፣ ደብረ መድኃኒት ኢየሱስ ውድብሪጅ፣ ማህደረ ስብሐት ልደታ ለማርያም ቨርጂንያ፣ ምስራቅ ፀሐይ አቡነ ተክለ ሃይማኖት ቨርጂንያ፣ ሆየተ ምስራቅ ቅዱስ ኪዳነ ምረት ተኮማ ፓርክ ሜሪላንድ፣ ደብረ ኃይል ቅዱስ ራጉኤል ቨርጂንያ ደብረ መንክራት ቅዱስ አማኑኤል ቨርጂኒያ አቡነ አረጋዊ ቨርጂኒያ ደብረ ጽዮን ወቅዱስ ገብርኤል ቅዱስ ማርያም ሜሪላንድ ደብረ ከርቢ አቡነ ሀብተ ማርያም ቨርጂኒያ። እነዚህ አስራ ሰባቱ አብያተ ክርስቲያናት ካህናት ናቸው የተሳተፉ። እንዴት ነበረ የጸሎቱ ስነ ስርአት? በአጠቃላይ የጸሎቱ ስነ ስርአት ከሰዓት በኋላ በኢትዮጵያን ሰዓት አቆጣጠር ከአስር በአስር ሰዓት ነው የተጀመረው። ሙሉ ጸሎተ ፍታት ለኝ ለተሰዉ ሰማዕታት የኢትዮጵያ ሙሉ ጸሎተ ፍትሐት ከተደረገ በኋላ የበዋሽንግተን ዲሲና አካባቢ የሚገኙ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት የሀገረ ስብከቱ ስራ አስፈጻሚ ኮሚቴ ያዘጋጀው የመግለጫ ተነበበ። ከዚያ ትምህርተ ወንጌል ተሰጠ። ከትምህርተ ወንጌሉ በኋላ ልዩ ልዩ ሰዎች ሐዘናቸውን ቁጭታቸውን በስነ ግጥምም በተለያየ መልኩ የገለጡበትና ሰውም በጠቅላላው በዚህ በአረመኔ እጅ ለተሰዉ ወገኖቻችን በእንባ ጭምር እና በእንባ ጭምር ጸሎተ ፍታቱን በመሳተፍ በመጨረሻም ደግሞ ለአሁን በመከራ ውስጥ ሊቢያ ላሉ ወገኖቻችን የሚወጡበትን ከዚያ ሲወጡ በድርጅትም ሆነ በኢትዮጵያ ኤምባሲ በኩል የሚያወጣቸው ድርጅትና ወይም መንግስታችን የሚያወጣቸው በሚያወጣቸው ጊዜ ለነሱ እርዳታ እንዲሆናቸው የገንዘብ አስተዋጽኦም ተደርጓል። ሊቀት ጉሃን ፍቅሬ አዱኛ ገላይ ናቸው የሰማቸዋቸው። የደብረ ምህረት ቅዱስ ሚካኤል ካቴድራል አስተዳደር ጸሐፊ ናቸው። በዩናይትድ ስቴትስ ወይም በሰሜን አሜሪካ የሚገኙ የኢትዮጵያ ወንጌላውያን ደግሞ አብያተ ክርስቲያናት ደግሞ እንደዚሁ በተለያዩ ክንዋኔዎች እያሰቧቸው ናቸው ያሉት የተገደሉትን ኢትዮጵያውያን። ፓስተር ግዛው ዳኜ ደርሰህ በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ዳይሬክተር ናቸው። ሰሙን አማምሻ አግኝቻቸው ነበር። ነገሩ በጣም አሳዛኝ ነው። እንደሰማነው ወዲያውኑ ማድረግ የሚገባን ትልቁ ዋናው እግዚአብሔር ለአብያተ ክርስቲያናት የሰጠው መሳሪያ ጸሎት ነው። ጸሎትን እግዚአብሔር ይሰማል። በመጽሐፍ ቅዱስ ታሪክ በብሉይ ኪዳን፣ በአዲስ ኪዳንም እንደምንመለከተው የእግዚአብሔር ሕዝብ ችግር ሲያጋጥመው ተመሳሳይ አሁን የሆነ ያለው አይነት ነገር ሲገጥም በአንድ ልብ በመሆን የጾምና የጸሎት ጊዜ ተወስዶ ለሕዝቡ ታውጆ በአንድ ልብ በመሆን ጉዳዩን ይዘው ወደ እግዚአብሔር ይቀርባሉ። እንደዚሁም ተመሳሳይ ነገር እንድናደርግ ደብዳቤ ተጽፎ የት የት ቦታ ችግሩ እንደተፈጠረን የችግሩን ችግሩን ዝርዝር ሁኔታ ገልጠን፣ በዚህ ጉዳይ ላይ ቀን ወስነን ለሶስት ቀን በተከታታይ ህዝቡ ወደ እግዚአብሔር እንዲጸልይ መልእክት አስተላልፈናል። አመሰግናለሁ ፓስተር ግዛው ዳኘ ደርሰህን። ክቡራትና ክቡራን አድማጮች ክንዋኔው እጅግ ከመስፋቱ የተነሳ ቀደም ሲል እንዳልኩት በዚህ አጭር ጊዜ ማካተት እጅግ የሚከብድ ነው። ለማንኛውም ግን በኒውዮርክም እንደዚሁ ትናንት ምእመናኑ በቅድስት ማርያም ቤተ ክርስቲያን ተገኝተው ሰፊ ስነስርዓት አካሂደዋል። መላከገነት ገዛሀኝ ገብረ ክርስቶ ቶስና አግኝቻቸዋለሁኝ። ኃላፊ ናቸው በቤተ ክርስቲያኒቱ። እንደዚሁም ነገም የኒውዮርክ ኢትዮጵያውያንና ትውልድ ኢትዮጵያ ሰፊ ሰልፍ በማንሃተን እንደሚያደርጉ ገልጸውልኛል። ቀሲስ ፋሲል አስረስን ደግሞ ከሲያትል ደውዬ አግኝች ነበረ። ሁሉም ሃይማኖቶች የተሳተፉበት ስነስርዓት ትናንትና ሴያትል ላይ ተካሂዶ ነበረ። የተከበራቸው አድማጮች እንደዚሁም በዋሽንግተን የሻማ ማብራት ሥነ ሥርዓት ተካሂዷል፣ ባለፈው ሳምንት ዛሬም እንደዚሁ